የኦሮሞ ፌዴራሊስት ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻልንም፣ አባሎቻችንም በብዛት እየታሰሩብን ነው ሲሉ አማረዋል። የኦሮሚያ ክልል በበኩሉ ፓርቲዎቹ እያጋጠመን ነው ያሉትን ችግር ደረጃ በደረጃ ለመንግስት ማሳወቅ አለባቸው ሲል አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ ፓርቲዎቹ በአቤቱታ ማቅረባቸውን ገልጦ ለሚመለከተው ባለስልጣን ደብዳቤ መጽሐፉን አስረድቷል። ፀሀይ ዳምጠው ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ኦኔግ ኦሮሚያ ክልል ውስጥ ተንቀሳቅሶ ቢሮ ለመክፈትም ሆነ ከአባላቱና ደጋፊዎች ጋር ለመወያየት አለመቻሉ ለምርጫው ዝግጅት እንቅፋት እየሆነብን ነው ሲል ገልጿል። የኦኔግ የፖለቲካ ቃል አቀባይ አቶ ለሚቤኛ እንዳብራሩት ወደ አምስት ሺህ የሚጠጉ አባላት እና ደጋፊዎች ከኦሮሚያ ክልል ከተለያዩ ዞኖችና ወረዳዎች ታስሮብናል ብለዋል። ከባለፈው ሳምንት ጀምሮ በርካታ የኦሮሞ ነጻነት ግንባር አባላትና ደጋፊዎች እየታሰሩ በአብዛኛው ከምዕራብ ሸዋ መሀል ዘባ ዙሪያ ስፔሻል ዞን የምንለው እንዲሁም ሀራርጌ አካባቢ ባሌና ፓርቲ ውስጥ ያሉት በርካታ አባሎቻችን እና ደጋፊዎቻችን እየታሰሩ ነው ያሉት ከነዚህ ውስጥ ለወንዴ ዳራ የሚባል የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆነው ትላንት ከባሌ ወደ ቲም ብን ለስራ ጉዳይ ሲመጣ ዝዋይ ላይ ታስረዋል ከአራት ስራ ባልደረቦቹ ጋር እንዲሁም ለውዱ ሁሴን የሚባል ደግሞ የኛ ተወካይ ግድሌ ላይ ታስረዋል ጫንቾ ላይ የኛ ተወካይ ታስረዋል ያም ብቻም ሳይሆን የኦሮሞ ነጻነት ግንባር ኃላፊዎችም ለስራ ወደ ተለያዩ ከተማ ሲሄዱ የመግደል ሚዲያ ሙከራ እየተወሰደባቸው ነው ሜራል

ጥፋት እየሆነብን በአብዛኛው ነው እየተካሄደ ያለው። የኦሮሞ ፌዴራሊስት ኮንግረንስ ኦፊኮም ስልሳ ስምንት አባላቱ በአንድ ሳምንት ውስጥ ብቻ መታሰራቸውን፣ በዞን ደረጃ ባሉት አንዳንድ አካባቢዎች ጽፈት ቤቶቹ መዘጋታቸውን ለምርጫ ቦርድ ማሳወቁን የፓርቲው ስራ አስፈጻሚ ኮሚቴና የጽህፈት ቤቱ ኃላፊ አቶ ጥሩነ ገምታ ተናግረዋል። ልክ በፊተኛው ሁኔታ በነበረው አይነት የፓርቲያችን እንቅስቃሴ ችግር እየተጋረጠበት ይገኛል አባሎቻችን በየቦታው ይታሰራሉ አንዳንዶቻቸውን በስማቸው ለመጥቃት ያክል አቶ አብርሃም ዲያና የሚባል የምዕራብ ወለጋ ዞን ኦፌኮ ምክትል አስተባባሪ የሆነው አቶ ጃከኒ ሚድኩ የኦፌኮ ማዕከላዊ ኮሚቴ አባልና የኦፌኮ ምዕራብ ጉጂ እና ጸሐፊ ለሶስተኛ ዙር ታስረው ይገኛሉ። ከዚህ ቀደም በጦላይና በተንቀሌ እስር ቤቶች ጊዜያቸውን ያሳለፉ ናቸው። ሁለተኛ ምዕራብ ወለጋ የኦፌኮ ዞን ጽህፈት ቤት ሙሉ በሙሉ ተሰብሮ ንብረታችንን ተውሶ የወታደር ካምፕ እንዲሆን ተደርጓል። ጉጂ ነገሌ ላይ የሚገኘው ጽሕፈት ቤታችን የጽሕፈት ቤቱ ኃላፊ ወደዛ ዝር እንዳይል ተብሎ ማስጠንቀቂያ ተሰጥቶታል። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው ፓርቲዎቹ ባነሱት ቅሬታ ላይ ተከታዩን መልስ ሰጥቷል። ተፎካካሪ ፖለቲካ ፓርቲዎች አባላት ናቶች፣ እንዲሁም ጽሕፈት ቤታችን ተዘ ነው በህጋዊ መንገድ ይሄንን ማድረግ የሚችል ስልጣን ያለው አካል የለም። ይሄንን ያደረገ አካልም ካለ በየደረጃው ላለው አመራር ላለው አደረጃጀት በማቅረብ እንዲፈታ ማድረግ ይቻላል ማለት ነው። በዚህ አይነት ችግር አለብን ከተባለ በየደረጃው ያለው የመንግስት መዋቅር የተፎካካሪ ፓርቲውንም ሆነ በይሁንም ፓርቲ ችግር የመፍታት ስልጣን አለው። ያለው መንግስት እስከሆነ የሁለቱንም እኩል ለማየትና የመፍታት ኃላፊነት ተጣለበት ስለሆነ ይሄንን በየደረጃው ለሚመለከተው አቅርበን መፍታት ብንችል መወቃቀሱ ሁለት ዜጋ እንደሆንን አድርገን ከምንቀራረብ በመቀራረብ መወያየት ብንችል ሞር ችግሩን መፍታት እንችላለን የሚል እምነት ነው ያለን። በእኛ በኩል ኦሮሚያ ክልላዊ መንግስትም ሆነ በአገር አቀፍ ደረጃ የፖለቲካ ሜዳሩን ማስፋት አንዴ ከታወጀ በኋላ የሚጠብበት ምክንያት አይኖርም። የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር ኦነግ ላቀረቧቸው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ ወይዘሪት ሶሊያና ሽመልስ ቦርዱም የሚመለከተውን ባለስልጣን አሳውቆ መልስ እየተጠባበቀ ነው ብለዋል። ኦሮሞ ነጻነት ግንባርም ከዚህ ተቀርቦ እንደሚያውቃሉ የተለያዩ ከፍተኛ እስር ተከናውኖብናል ብሎ አብንም ብሔራዊ ንቅናቄ ተመሳሳይ እስር ተፈጽሞ ብላንና ብሎ ስምበት አቅርበው የአቃል አመራር አካላት ይህንን ጉዳይ ግን በህጉ መሰረት እንዲሰሩ ቦርዱ አስፈላጊ ውን የእርምት እርምጃ እንዲወስድ የሚል ጠቅላላ ጥያቄ ነው። ብዙ ጊዜ የሚጠየቀው ያነዚ ጠየቅ ከሚያደርጋቸው ነገሮች አንዱ ምንድን ነው? ይህንን ዝርዝር በመያዝ የፖለቲካ የሚመለከታቸው ለመንግስት አካላት ክልላዊ መስተዳደር፣ ፖሊስ ኮሚሽኖች ሊሆን ይችላሉ። በጉዳዩ ላይ የተጠቀሱ ጠይ ያደረጉ የተባሉት አካላት ጋር በመጻፍ ጥያቄ እንጠይቃለን። እሱን ደብዳቤ እንግዲህ ለኦሮሚያ ክልል የኦፌኮና የኦነግ አስመልክቶ ትናንትናና ዛሬ ኦሮሚያ ክልል ፖሊስ ኮሚሽን እና ጠቅታ የመንግስት አካላት ደብዳቤ ጽፈናል። ይህንን አያይዛል ይመስላል ከዚህ በፊትም መሰል ችግሮች ተፎካካሪ ፓርቲዎችን ሲያጋጥሙ በመነጋገር ስንፈታ ቆይተናል ብለዋል ወይዘሪት ሶሊያና ከዚህ በፊት በሌሎች ሁኔታዎች ግን በደብዳቤ ብቻ ሳይሆን ለምሳሌ አዛም ችኳ ሲሆኑ ደውለን ፈቃድ የተከለከሉ ቦታዎች ላይ የሚሚን የማዳራሽ ለ ኦሮሞ ነጻ መስገንባር ለምሳሌ በተከለከለበት ወቅት ከቦርዱ የተለያዩ መለከታቸው መንግስት አካላት ጋር ተደዋውለን ፈቃዱን ማስፈቀር ችለናል። የተቻለ ነገር ስልክ እንደመደወል የክልል አመራሮችን በማናገር የተለያዩ አስቸኳይ ወሪያ ፖለቲካ ሚጃ ሊወሰድ የሚገባቸውን ጉዳዮች ለመተባበር እንሞክራለን። በወይስ በቤኒሻንጉል ጉሙዝ ክልልም ከመሳሳይ ነገር አድርገናል። የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው ተፎካካሪ ፓርቲዎች በየጊዜው እየደረሰብን ነው የሚሉትን አቤቱታ ይዘው ከመንግስት ጋር በመቀራረብና በመነጋገር መፍትሄ መሻት የተሻለ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። go away